is በኦሮሚያ ክልል የተጀመረው የስራ ማቆም አድማ ዛሬ ለሁለተኛ ቀን ቀጥሏል። ከትላንቱ በባሰ ተጠናክረዋል ነው የሚሉት የአሜሪካ ድምፅ ያነጋገራቸው ነዋሪዎች። በሌላ በኩል ነጋዴዎች የዘጓቸውን መደብሮች እንዲከፍቱ የመንግስት ኃይሎች እያስገደዱ መሆናቸውንና ያልከፈቱትንም እያሸጉ እንደሚሄዱ በህዝብ ትራንስፖርት አገልግሎት ሰጭነት እየተሰማሩና በአድማው የሚሳተፉ መኪኖችንም ሰሌዳዎች እየፈቱ እንደሚወስዱ እነኚሁ ተእማኞች ያስረዳሉ። በአንዳንድ ከተሞች ወታደሮች በኃይል አስገድደው ያስከፈቷቸው መደብሮችና ምግብ ቤቶች ወታደሮቹ ዞር ሲሉ ነጋዴዎች መልሰው እየዘጉ የአይጥና ድመት አይነት ጨዋታ በመካሄድ ላይ ነውም ተብሏል። ዛሬ በጅማ ከተማ እንዲያውም ሁኔታዎች ከፍተው ማንነታቸው ባልታወቀ ወገኖች የተወረወረ ቦምብ በሰዎች ላይ ጉዳት ማድረሱም ተዘግቧል። ሰለሞን ክፍሌ ነው ዝርዝሩን የያዘው። ወደ ጅማ ስናቀና ሁኔታዎች ከፍተው እናገኛለን የሀገር ውስጥ መገናኛ ብዙሃን በዘገበው መሠረት ዛሬ አንድ ማንነቱ ባልታወቀ ግለሰብ የተወረወረ ቀላል የእጅ ቦምብ በአስራ ሦስት ሰዎች ላይ ጉዳት አድርሷል። ቦምቡ የፈነዳው በሁለት ሕንፃዎች መካከል ሲሆን ቀላል ጉዳት የደረሰውም በወቅቱ በመደብር ውስጥና በመንገድ ሲንቀሳቀሱ በነበሩ ግለሰቦች ላይ መሆኑን የጅማ ከተማን ወረዳ አንድ ፖሊስ አዛዥ ኢንስፔክተር ፋዲል መሐመድን ጠቅሶ ዘግቧል። የጥቃቱ ሰለባዎች በሆስፒታል የሕክምና እርዳታ እየተደረገላቸው ነው ተብሏል። የአይን ምስክር ለአሜሪካ ድምፅ ኦሮምኛው ቋንቋ አገልግሎት የሚከተለውን ብሏል። ጎድነ ጅማ መጋና ጅማ የጅማ ከተማ ነዋሪ ነኝ። ዛሬ ከቀኑ ስድስት ሰዓት ተኩል ላይ ታይዋን በሚባል ስፍራ የተጠራውን አድማ እምቢ ብለው ሱቆቻቸውን በከፈቱት ሰዎች ላይ ቦምብ ተወርውረዋል። የሞተ የለም፣ የተወሰኑ ሰዎች ግን ቆስለዋል። ቦምቡ የተወረወረባቸው ጥቂት ሱቆች ተቃጥለዋል። ሌሎች በመፍራት መደብሮቻቸውን ዘግተው ወደየቤታቸው ሄደዋል። የተቃዋሚ ፓርቲዎች እንደሚሉት ባጠቃላይ ዛሬ ሌሎች አዳዲስ ከተሞችም ተጨምረውበት ተቃውሞው ቀጥሏል። መንግሥት የተዘጉ መደብሮችን በማሸግ ሰሌዳዎችን መልሶ በመውሰድና ወጣቶችን በማሰር እየወሰደ ያለው እርምጃም ኋላ ቀርና መፍትሄ የማያስገኝ ነው ይላሉ። ነዋሪዎችን ወደ ተለያዩ ከተሞች ስልክ ደውዬም ስለ ዛሬው ውሎ ጠይቅ ያለሁ። ወየሳ ኢርቄሳ እባላለሁ ያሉኝን የደንቢ ዶሎ ነዋሪ ላስቀድም። የደንቢ ዶሎ ሁኔታ በጣም የሚሰጋ ነው እና ከትናንት ጀምሮ ቤትም ሆነ ምንም የንግድ ድንኳን፣ ምንም እንቅስቃሴ ምንም የለም። ሁሉ ቤትም ዝግ ነው። ተሽከርካሪ ምንም የሚንቀሳቀስ የለም። ከተማው ዝግ ነው እንዳለ፣ ሌላ ነገር የሚታይ የለም። መደብሮች፣ ምግብ ቤቶች፣ የመንግስት መስሪያ ቤቶች ክፍት ናቸው። ሰው ይሄዳል፣ ግን ምንም እንቅስቃሴ፣ ምንም ስራ ቦታ ምናምን የለም። ትንሽ የሆነ ሻይ ቡና የሆነች ጎጆ ነበረችና እሷም አሁን ተዘግቷል። ጠዋት ነበረ። አሁን ደግሞ ምንም የሚንቀሳቀስ የለም። ሰው ብቻ ነው መንገድ ላይ የሚንቀሳቀስ እንጂ። እና መንግስት መስሪያ ቤቶችም ዝግ ነበሩ። አሁን ግን ትንሽ ተጠፋፍተዋል። ከመንግስት በኩልስ እየተወሰደ ያለ እርምጃ ያለ ካለስ ምን አይነት እርምጃ? እስካሁንማ እርምጃ የለም። ተሽጓል የሚል ወረቀት ትላጥፈውበታል ሱቆች፣ እሱም ብዙ ሳይሆን መንገድ ላይ የሚታዩ ያሉት ሱቆች ብቻ ናቸው። እና ይሄ ለአምስት ቀናት የተጀመረው የስራ ማቆም አድማ ካበቃ በኋላ መልስ ባይገኝ ምን ታደርጋላችሁ? ህዝቡን እንቀጥላለን እያለ ነው። ሰው እንቅስቃሴ ምናምን ሰው ራሱ ከቤት እየወጣ አይደለም። ደግሞ ዛሬ ወደ ሆሮ ጉድሩ እንዝለቅ ማንነታቸውን በመግለጽ የጀመሩት የከተማዋ ነዋሪ ዛሬ ከትላንቱ ብሶ ሁሉ ነገር ተዘጋግቷል ይላሉ። ማናሉኝ ፋት ታደሴ የአካባቢያችሁ ሁኔታ ዛሬ ምን ይመስላል? ከትላንቱ የተለየ አዲስ ነገር አለ? አዎ፣ በሆሮ ጉድሩ ውስጥ ዛሬ የትራንስፖርት እንቅስቃሴ ሙሉ በሙሉ ተቋርጧል። ምንም እንቅስቃሴ አይታይም። መደብሮች፣ ምግብ ቤቶችና የመንግስት መስሪያ ቤቶች ክፍት ናቸው። መንገዶች ውስጥ መንገድ ምንም የትራንስፖርት እንቅስቃሴ አይታይም ሰው ብቻ ነው እየተጓዘ ያለ የመንግስት ሰራተኛ ቢሮውን አንዳንዶቹ ቢሮ ይገባሉ አንዳንዶቹ ደግሞ ዝም ብሎ መንገድ ላይ ከሚቆሙ በስተቀር እስራ ገብቶ መስራት አይታይም ከመንግስት በኩል እየተወሰደ ያለ እርምጃ አለ ካለስ ምን አይነት እርምጃ አዎ ነጋዴዎች ቤታቸው ሱቃቸውን ስለዘጉ እነሱ ደግሞ የነጋዴዎችን ሱቅ እያሸጉ ነው። ሌላ እርምጃ የተወሰደ የለም፣ ፖሊሶችም ቢሆን የወሰዱት እርምጃ የለም። ነዋሪዎቹስ ምንድን ነው የሚሉት? የግብር ጭማሪ አልታየልንም። የኦሮሞ አመራሮች ያለ አገባብ ታስረዋል፣ ከእስር ቤት ይፈቱ በውይይት መፈታት አለበት እንጂ ዝም ብሎ ሰውን በማሰር የሚመጣት የለም። መንግስት፣ ከዚህ በፊት መልካም አስተዳደር ችግር አለ ብለዋል። የመልካም አስተዳደር ችግሩን ደግሞ በውይይት መፍታት ነው እንጂ አመራሮቹን ማሰር ምንም ትርጉም አመታም። ሌላ ነገር ደግሞ በነጋዴዎች ላይ የተጫነ ግብር ያለ አገባብ ነው። አልታየልንም እና እያንዳንዳችን ሳንጠየቅ ዝም ብሎ ነው ተመደበብን የሚል ይህ ሁሉ መታየት አለበት የሚል ነው የህዝቡ ሁኔታ እና ይሄ ለአምስት ቀናት የተጀመረው የስራ ማቆም አድማ ካበቃ በኋላ መልስ ባታገኙ ምንድን ነው የምታደርጉት? አሁን በተቻለ መጠን ህዝቡን ከህዝቡ ጋር ተማምኖ የመስራትና የህዝቡን ጥያቄ በአግባቡ ለመፍታት ህዝቡ ግፊት እያደረገ ነው። ከዛ ውጪ በኃይል የሚመጣ ነገር ስለሌለ አሁንም ደግመን በደጋግመን በሰላማዊ መንገድ መንግስትን ለመጠየቅ መፍትሄ እስከምናገኝ ድረስ ጥያቄያችን በቀጣይ እንድንጠይቅ እናደርጋለን የሚል ነው አሁን የህዝብ ጥያቄ። የተለያዩ የኦሮሚያ ከተሞችን የዛሬውን ሁለተኛ ቀን የሥራ ማቆም አድማ ውሎ አጠቃላይ ሁኔታ ባጭሩ እንዲገልጹልኝ የኦሮሞ ፌዴራላዊ ኮንግሬስ ምክትል ሊቀመንበር አቶ ሙላቱ ገመቹንም ጠይቄያለሁ። ሁሉንም ኦሮሚያ አላዳረስኩም። ከአንድ አንድ አካባቢ ደውሎ እንደነገሩኝ ከሆነ እና ኢንፎርሜሽን እንደሰጡኝ ከሆነ ከትላንት እምብዛም ያልተሻለ ዛሬ በመንግስት በኩል የሚወሰዱ አንዳንድ እርምጃዎች እንዳሉ ነው የሚነግሩኝ። አንዳንድ ቦታ ቤት የማሸግ በጉልበት የማስከፈት፣ የማስገደድ ከመኪኖቹ ላይ የሰሌዳ መኪናውን የመፍታት ቁጥጥር እየተደረገ ነው። በዚህም ይሄ እምቢ ደረግም በአጠቃላይ ደምቢ ዶሎ፣ ነቀምት፣ ጊምቢ፣ ጊዳሚ፣ ፍንጫ፣ ሆሮ ጉድሩ እንደዚሁም ፊቼ እነዚህን አካባቢ ኢንፎርሜሽን ሰጥቶኛል። ሌሎቹም እንደዛው። አሁን አገሪቷን የሚያስተዳድረው መንግስትና ፓርቲና መንግስት አብዛኛውን የኢድሜ ክልል ብንወስድ ይሄን መንግስት የሚያውቁ በዚህ መንግስት ጊዜ ያደገት ወጣት በዚህ መንግስት ጊዜ ያለ ነው። አብዛኛው ያለው እና መርጦኛል መቶ በመቶ የሚለው ይሄ ወጣት ነው። እና ስለዚህ በሰከነ አኳኋን ይህን ህዝብ ማረጋጋትና ሰላማዊ የሚሆንበትን መንገድ መፍጠር እንጂ ሄዶ ቤቶችን በመዝጋት ሰዎችን በማስገደድ ሁኔታዎችን ማድረጉ ማባባስ ይሆናል እንጂ ውጤት ሊሆን ስለማይችል በየቦታ ያሉት አስተዳዳሪዎች ሰከን ባለ ሁኔታ ነገሮችን ከማክረር በመነጋገር በመቅረብ ውይይት በመፍትፈት ካልሆነ በስተቀር ይሄንን መፍታት ስለማይቻል እኔ በበኩሌ እንዲህ አይነቱ ነገር ባይደረግ ይሻላል የሚል ግምት ነው ያለኝ። አቶ ሙላቱ ገመቹ የኦሮሞ ፌዴራላዊ ኮንግሬስ ምክትል ሊቀመንበርን አመሰግናለሁ። ዛሬም የመንግስት አስተያየት ለማግኘት ወደ አቶ አዲሱ አረጋ ቂጤሳ በኦሮሚያ ክልላዊ አስተዳደር የመንግሥት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ ናቸው። ስልክ ሞክሬ ነበር፣ አልተሳካልኝም። ጥረቴ ነገም ይቀጥላል።